ድርሰት በከፍተኛ ቦታ ላይ ይኖራለሁ። የውጭ ጉዳይ ሚኒስቴር ባለስልጣኖች ወደዚህ ከተማ መጡ። ማናቸውም ተማሪ ወደ ትምህርት ቤት መሄድ ይገባዋል። ስራው ከተጣራልኝ። በኋላ ልመጣ እችላለሁ። ተጣራ፣ መጣራት፣ ይጣራል። እንደሚመጣ አረጋገጠልኝ። ማረጋገጥ፣ ያረጋግጣል። ተማሪዎች ሁሉ የተማሪ ቤቱን ደንብ ያውቃሉ። ትምህርቴን በዋሽንግተን ውስጥ ፈጸምሁ። መፈጸም መፈጸም። አቶ ለማ በኢትዮጵያ ውስጥ የሚሰጠውን ትምህርት ከጨረሰ በኋላ ለከፍተኛ ትምህርት ወደ አሜሪካ ለመሄድ አሰበ። አንድ ቀን በጠዋት ተነስቶ ስለ ቪዛው ለመነጋገር ወደ አሜሪካን ኤምባሲ ሄደ። እዚያም የቪዛውን ሹም አግኝቶ ሰላምታ ከሰጠው በኋላ ወደ አሜሪካ ለመሄድ መፈለጉን ገለጸለት። የቪዛው ሹም የሚገባበትን ዩኒቨርሲቲና እንደዚሁም ከዩኒቨርሲቲው ባለስልጣኖች ደብዳቤ ማግኘቱን ጠየቀው። አቶ ለማ ከዩኒቨርሲቲው ባለስልጣኖች የደረሰውን ደብዳቤ ባቀረበለት ጊዜ የቪዛው ሹም ማናቸውም ነገር የተጣራ መሆኑን ካረጋገጠ በኋላ ቪዛውን ለአቶ ለማ ሊሰጠው ፈለገ። ማናቸውም ሰው ለትምህርት ወደ አሜሪካ ለመሄድ ሲፈልግ በመጀመሪያ የሚገባውን ደንብ መፈጸም አለበት። ይህ ደንብ በሚገባ ካልተፈጸመ ቪዛ ማግኘት አስቸጋሪ መሆኑ የታወቀ ነው። ጥያቄዎች፣ አቶ ለማ ወደ አሜሪካ ለመሄድ ለምን ፈለገ? መቼ ወደ አሜሪካን ኤምባሲ ሄደ? ለምን ወደ አሜሪካን ኤምባሲ ለመሄድ ፈለገ? በአሜሪካን ኤምባሲ ውስጥ ማንን አገኘ? ለቪዛው ሹም ምን ገለጸለት? የቪዛው ሹም አቶ ለማን ምን ጠየቀው? አቶ ለማ ለቪዛው ሹም ምን አሳየው? የቪዛው ሹም ላቶ ለማ ምን ሊሰጠው ፈለገ? አንድ ተማሪ ለትምህርት ወደ አሜሪካ ሲሄድ ምን ማድረግ ይገባዋል? አንድ ሰው የሚገባውን ደንብ ከፈጸመ ቪዛ ማግኘት አስቸጋሪ ነው። This is the end of Unit 21.